በሕገ ወጥ መንገድ የቴሌኮሚኒኬሽን መሳሪያዎችን በማስገባት የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ተዘግበዋል። ከተጠርጣሪዎቹ መካከል የውጭ ሀገር ዜጎች እንደሚገኙባቸውም ተገልጿል። ድርጊቱ ሀገሪቱን በብዙ ሚሊዮን ዶላር የሚቆጠር ገንዘብ እንዳሳጣትም ዘገባዎቹ አመልክተዋል። መለስካቸው አመሃ የላከው ዘገባ አለን። የኢትዮጵያ ቴሌቪዥን ባለፈው ሳምንት መጨረሻ ቅዳሜ ጥቅምት 29 ቀን 2007 ዓ ም ከእኩለ ቀን በኋላ ባስተላለፈው ዜና ይፋ እንዳደረገው አዲስ አበባን ጨምሮ በሀገሪቱ የተለያዩ ከተሞች ውስጥ ተጠርጣሪዎቹ መሳሪያዎቹን በጥቅም ላይ አውለዋል። ከአዲስ አበባ፣ ከሐዋሳ፣ ከጭሮ፣ ከድሬዳዋ፣ ከሐረር እና ከጅጅጋ ከተሞች በቁጥጥር ስር የዋሉት እነዚህ ከሰባ የማያንሱ ተጠርጣሪዎች ለተለያዩ የቴሌኮሙኒኬሽን ሥራ የሚያገለግሉ መሣሪያዎችን በሕገ ወጥ መንገድ ወደ አገር ውስጥ በማስገባት ሲገለገሉባቸው እንደነበረም ተዘርዝረዋል። በሳምንት ሁለቴ የሚወጣው ሪፖርተር ጋዜጣም በትናንት እትሙ ኢትዮ ቴሌኮምን በመጥቀስ እንዳተተው የፌዴራል ፖሊስ ከሌሎች የጸጥታ ኃይሎች ጋር በመተባበር ከሰባ በላይ ተጠርጣሪዎችን በቁጥጥር ስረድናዋለ ይገልጽና ከእነዚህ መካከል ሶስቱ የውጭ አገር ዜጎች ናቸው ይላል። ቀጥለውም በሕገ ወጥ መንገድ የገቡትን የቴሌኮም መሳሪያዎች በዓለም አቀፍ ጥሪዎች ማስተናገጃነት በመጠቀም አገሪቱንና ተቋሙን በሚሊዮን የሚቆጠር ብር ገቢ እንደሚያሳጡም ተጠቁሟል ይላል። ፖሊስ ባደረገው ምርመራ ተጠርጣሪዎቹ ድርጊታቸውን በውጭና በአገር ውስጥ በተደራጀ ሁኔታ ሲያከናውኑ የቆዩ እንደሆኑ ያመለከተው ሪፖርተር ሀምሳ ዘጠኝ የሚሆኑ ለቴሌኮሚኒኬሽን ሥራ የሚያገለግሉ የተለያዩ መሣሪያዎችና ቁሳቁሶች ፖሊስ በኤግዚቢትነት መያዙን ይጠቁማል። የድርጊቱ ጎጂነት ኢኮኖሚያዊ ብቻ ሳይሆን በአገር ደህንነትም ላይ ከፍተኛ አሉታዊ አንድምታ እንዳለው የቴሌን ዘገባ የጠቀሰው ሪፖርተር ያክላል። ከሁለት ዓመታት በፊት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ ተመሳሳይ ክስ በ24 ተከሳሾች ላይ ከመሠረተ በኋላ ባልታወቀ ምክንያት ክሱ መቋረጡ ይህ የቪኦኤ ዘጋቢ ያስታውሳል። በዚያን ጊዜ ከተጠረጠሩት 24 ተከሳሾች መካከልም አሥራ አራቱ የኢትዮ ቴሌኮም ሠራተኞች የነበሩ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ